በቤንሻንጉል ጉሙዝ ማኦ ኮሞ ወረዳ ውስጥ በአልሚዎች እርሻ ቦታ በቀን ስራ ላይ ተሰማርተው እንደነበር የሚናገሩ የትግራይ ተወላጆች ተለይተው በታጣቂዎች ጥቃት እንደደረሰባቸው ለአሜሪካ ድምፅ ተናገሩ። ሰባቱ ታፍነው መወሰዳቸውን የቀሩ ሰባቱ ደግሞ ሸሽተው ጫካዋ መግባታቸውን ገልጠዋል። ንብረት የተዘረፈባቸው ባለሀብቶችም እንዳሉም ይናገራሉ። የክልሉ መንግሥት የጸጥታ ዘርፍ ኃላፊ መረጃው እንደደረሳቸውና እየተጣራ መሆኑን ገልጠው በአካባቢው ጥቃት ያደርሳሉ ያሏቸው ታጣቂዎች በብሔር ወይም ዘውግ እየለዩ እንዳልሆነ ይናገራሉ። በሌላ በኩል ከዚሁ ክልል ጋር በተያያዘ ዜና የቤንሻንጉል ጉሙዝ ክልል የ102 በእርሻ ስራ ላይ ከተሰማሩ አልሚዎች ላይ ከ62000 ሄክታር በላይ የእርሻ መሬት መነጠቁን ወደ 37 ለሚጠጉ ፕሮጀክቶች ከቀረጥ ነፃ የገቡ የእርሻ መኪኖች የጉምሩክን ሕግ እንዲያከብሩ መወሰኑን። በተጨማሪም የዕጣን ምርት በስፋት ይዘው ከነበሩ ባለሀብቶች ሀያ አራት ፕሮጀክቶችን መቀማታቸውን የክልሉ አካባቢ ደንና መሬት አስተዳደር ቢሮ ኃላፊ አቶ ኢስሐቅ አብዱልቃድር ለአሜሪካ ድምጽ ተናግረዋል። አብዛኞቹም ከነኚህ ውስጥ ባለሀብቶቹ የትግራይ ተወላጆች ናቸው ይላሉ ኃላፊው። ጽዮን ግርማ ዝርዝሩን ይዛለች በቤንሻንጉል ጉሙዝ ክልል በማኦኮሞ ወረዳ ሸንሸባ በተባለች በአልሚዎች የእርሻ ቦታ ላይ በእርሻ ስራ ላይ ተሰማርተው እንደነበሩ የገለጹ ሁለት ሰዎች ለአሜሪካ ድምፅ የትግርኛ ዝግጅት ክፍል በስልክ እንደተናገሩት ከትላንት በስቲያ ታጣቂዎች ዝርፊያ መፈጸማቸውን ጠቁመዋል በአካባቢው የእርሻ ስራ ላይ መሰማራታቸውን በመግለጽ ስማቸውን መናገር ያልፈለጉ አንድ ባለሀብት ጥቃቱ የተፈጸመው የትግራይ ተወላጆች ተመርጠው እንደሆነ ተናግረዋል። ካሏቸው የቀን ሰራተኞች ውስጥ ሰባት የትግራይ ተወላጆች ታፍነው መወሰዳቸውን፣ ሰባቱ ደግሞ ጫካ ውስጥ ተደብቀው እንደሚገኙ ጠቁመዋል። ጫካ ውስጥ መሆናቸውን በስልክ የገለጹት ለምለም የተባሉ አንዲት ሴት በበኩላቸው እርሳቸውና ሌሎችም ሰዎች ሆነው ጫካ ውስጥ ተደብቀው እንደሚገኙና ሁኔታውን ለፖሊስ በስልክ እንዳሳወቁም ተናግረዋል የቤንሻንጉል ጉሙዝ ክልል የጸጥታ ጉዳዮችና አስተዳደር ኃላፊ አቶ ሙሳ አህመድ ስለ ሁኔታው እንደሚያውቁ ለአሜሪካ ድምጽ ገልጸዋል። እውነት ነው፣ ክስተቱ ትክክል ነው። ዞሮ ዞሮ ግን ይሄ ክስተት ምንድን ነው ብለን ያየ ነው ያው እርምጃ ሊወሰድ የሚል እጣጫ መኖሩን ከሰሙ ወዲህ ሰዎቹ እጣጫ የማቀየር ሁኔታዎች ናቸው እነዚህ ታጣቂዎች። ስለዚህ በሄዱበት በቃ ያገኙትን ነገር ጥቃት የማድረስ እና ያልከውን ደማው ከሞ እንደዚህነት ሰዎችን ወስዶ እዛ አካባቢ የነበረው ንብረትን ዘርፎ አንዳንዱም የነበረው እዛ አንዳንድ ነገሮች አቃጥሎ የሄዱበት እንትኖች ናቸው የነበሩ። ዞሮ ዞሮ ግን ክስተቱ ነበረ። ይህንንም መከላከያ ተከታተለው ነው ያለው ጥቃቱ ደረሰብን የሚሉትና የጸጥታና የአስተዳደር ጉዳዮች ኃላፊ ጥቃቱን ያደረሱት ታጣቂዎች የኦነግን ባንዲራ የያዙ እንደሆኑ ይናገራሉ። አቶ ሙሳ በበኩላቸው ታጣቂዎቹ የድርጅቱን ባንዲራ የያዙ እንጂ ጥቃቱን ሲሰነዝሩ ግን ብሔር አይመ አያመርጡም ይላሉ። ይህ የትኛውም ብሄር ላይ ጥቃት ሲያደርሱ እንደነበሩ ነው። የኦሮሞ አመራር ላይ ጥቃት አድርሰዋል። የኦሮሞ ማህበረሰብም እንደዚህ ጥቃት አድርሰዋል። ባለፈው ካማሺ አንድ ኢንቨስተር የተገደለው የኦሮሞ ኢንቨስተር ስራ አስፋይ የተገደለው በነዚ ታቂ ነው። በሌሎች ላይ እንደዚህ ጥቃት ያደረሱ ነው። በጥቃት ደረጃ አሁን ብሄር ላይ ሰው ጥቃት ያደርሳል የሚለውን ነገር የጋራ ጠላት አድርገን እኛ የወሰድን ያለ ነው ኢትዮጵያ ሰላም ምን የሚያደፈርሱ ናቸው ብለን እስካሚረ ሲወሰድ ነው በዚያ በኩል ነው። እኛ አሁን ትዚታችን በዛ ነው ያለው። በሌላ በኩል በዚህ ቦታ ላይ ጥቃት ያደረሱት ታጣቂዎች የኦነግን ባንዲራ ይዘዋል የተባለውን በተመለከተ የተጠየቁት የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል አቶ ቀጨላ መርደሳ ይህንን ያስተባብላሉ። ማወኮሞ ጠረፍ ነው በቤኒሻንጉል ጉምዝ ክልል ውስጥ ነው የኦሮሞ ነጻነት አካባቢ አይንቀሳቀስም በነገራችን ላይ የኦሮሞ ነጻነት ሰራዊት በየትኛውም ቦታ በኦሮሚያም ቢሆን አሁን ተንቀሳቅሶ በማንም በመንግስት ሰራዊትም በማንኛውም አካል ላይ ጥቃት ለማድረስ አላማም እቅድም የለውም። ስለዚህ አሁን የኦሮሞ ነጻነት ግንባር ሰላማዊ ትግል ውስጥ ገብቶ በሰላም ሽግግሩን ለመካፈል ነው ወደ ሀገር የገባው። ስለዚህ የኦሮሞ ነጻነት ግንባርን በተለያየ መንገድ መወንጀል አላስፈላጊና ጤናማ ያልሆነ መሆኑ ከዚሁ መረዳት ይቻላል። በዛ አካባቢ እንቅስቃሴ የለንም የተባለው ነገርም የተፈጸመም ነገር የለም። አቶ ሙሳ ይህንን ከየት እንዳመጡት አላቅም። እንደዚ አይነት ድርጊት የለም፣ አይፈጸምም። የኦሮሞ ነጻነት ግንባር ለኦሮሞ ህዝብ መብት ነው የሚታገለው። የኦሮሞ ኢንቨስተሮች ደግሞ የኦሮሞ ህዝብ ትግል ጠላት አይደሉም። የኦሮሞ ህዝብ ትግል አጋሮች ናቸው እንጂ ጠላቶች አይደሉም። የኦሮሞ ነጻነት ግንባር እንደዚህ አይነት እርምጃ ወስዶም አያቅም። አቶ ሙሳ ደግሞ ለኦሮሞ ግለሰብም ሆነ ህዝብ ተሟጋጭ ሆኖ የሚቀርብበት ምክንያት የለም። በነገራችን ላይ የኦሮሞን ህዝብ እያፈናቀሉ ያሉት ከዛው ክልል በዛው ክልል ውስጥ የሚገኙ መስተዳደሮች ናቸው። የታወቀ ነው። እዛ ውስጥ ያሉት ሚሊሻዎችና እና የደህንነት ሰዎች ናቸው። አስታድቀው አሁን ቅድም ከጠቀሻቸው ግለሰቦችና ቡድኖችም ጋር ሆነውም ሊሆን ይችላል። የኦሮሞ ህዝብ በመቶ ሺዎች ከኦሮሚያ እና ከቤኒሻንጉል ጉሙዝ ድንበር አካባቢ ከዛም ውስጥ እየተፈናቀሉ ለመሆናቸው ዓለም ያወቀው ነው። ስለዚህ ምናልባት እዛ እየፈጸሙ ያሉትን ወንጀል ወደ ኦሮሞ ነጻነት ግንባር ለማላቀቅ ፈልገው እንደሆነ ይሄ የሚያዋጣ አይሆንም ብለን ነው የምናምነው። በቤንሻንጉል ጉሙዝ ክልል ግጭት ከተቀሰቀሰ ወራት ተቆጥረዋል። በቀደሙት ተከታታይ ዘገባዎቻችን በክልሉ የተለያዩ ወረዳዎችና ቀበሌዎች የሚገኙ በዋናነት የኦሮሞና የአማራ ተወላጆች ተለይቶ በድምፅ አልባ መሳሪያ ጭምር በዘግናኝ ሁኔታ ግድያዎች ሲፈጸምባቸው እንደነበር የተለያዩ ነዋሪዎችን የአይንማኞችንና የመንግስት አካላትን ጠቅሰን ስንዘግ መቆየታችን ይታወሳል። በአምስት ወራት ውስጥ ብቻ ከአንድ ቤተሰብ ሰባት ሰው የተገደለበትን ጥቃት ጨምሮ ከሁለት መቶ ሰዎች በላይ መገደላል። John. ስንዘግብ መቆየታችን አይዘነጋም። የቤንሻንጉል ጉምዝ ለዚህ ጥቃት መባባስ ምክንያቱ የኦነግን ባንዲራ ያዙ ታጣቂዎች የፈጠሩት ነው ሲል፣ በአንጻሩ ደግሞ ጥቃቱ የደረሰባቸው ሰዎች በከባድ መሳሪያ ጭምር የተደራጁ ታጣቂዎች በአንድ ጊዜ ከሰላሳ ና አርባ በላይ ቤቶችን እያቃጠሉ ግድያ መፈጸማቸውን ሲናገሩ መቆየታቸው አይዘነጋም። በተጨማሪም የገንዘብ ድጋፍ የሚደረግላቸው የቤንሻንጉል ጉምዝ ተወላጆች በቀስትና በጦር ጭምር እየታገዙ በዘግናኝ ሁኔታ ዜጎችን መንገድ ላይ ያረዱ ጫካ ውስጥ እየጣሉ መቆየታቸውን ይህንንም የሸሹ ወደ ሰባ አምስት ሺህ የሚጠጉ ሰዎች ተፈናቅለው ነቀምት ከተማ እንደሚገኙ እንደዚሁም ደግሞ በተደጋጋሚ የተፈናቀሉት ሰዎች ወደ ባህር ዳር እንዳቀኑ ስንዘግብ መቆየታችን ይታወሳል። በመጨረሻም የፌዴራል መንግስቱ በክልል ጣልቃ መግባቱ ስለታመነበት ጣልቃ ገብቶ ሁኔታውን ማረጋጋት መጀመሩን ከጥቂት ቀናት በፊት አስታውቋል። አቶ ሙሳ ፌዴራል ፖሊስ ከገባ ወዲህ ሁኔታዎች እየተረጋጉ መምጣታቸውንም ጠቁመዋል። በተለይ በመንፈስ ደረጃ ያለው ተስፋው ደሞክራሲ ሲሄድ የነበረው ክልሉ በተለይ በካማ እና በማቆሙ የነበረው ነዋሪ አሁን ተስፋ አጭሮበታል። ይህንን እቅድም ለማውረድም ኦልሞስት ድርድር እቅዱ እየተዘጋጀ ነው ያለው በአጭር ጊዜ ውስጥም በተለይ የሀገሪቱ መከላከያ እና ሌሎችም የፌዴራል ጸጥታ አካላት ክልሉ ጸጥታ አካላት እና መራርጋ በመሆን እንግዲ ወደ ማውረት ላይ የውይይቶች ተጀምሯል። ስለዚህ ይህንን መሄድ በአከዳይ ጊዜ ውስጥ የነበረው የመንገድ መዘጋት፣ ሌሎች በአካባቢ የነበሩ ስጋቶች ይወገዳል ብለን እናምናለን ማለት ነው እና ከዚህ ጋር ታይቾ ክልሉ ጸጥታ ሁኔታ በተወሰነ ደረጃ ቢሆን ይቻሌ ነገር አለ። በተለይ ውጥረቱ ትንሽ የመተንፈስ ሁኔታዎች ይስተዋል አሉ። በሌላ በኩል ከዚሁ ክልል ጋር በተያያዘ ዜና የቤንሻንጉል ጉምዝ ክልል በእርሻ በዕጣንና በሙጫ ስራ ዘርፍ ላይ ከተሰማሩ አልሚዎች ላይ ከ6200 ሄክታር በላይ መሬት የእርሻ ቦታ መነጠቁን ወደ 37 ለሚጠጉ ፕሮጀክቶች ከቀረጥ ነጻ የገቡ የእርሻ መኪናዎች የጉምሩክ ህግን እንዲያከብሩ መወሰኑን ማለትም ወደ ጉምሩክ ተመልሰው ገብተው ቀረጥ እንዲከፍሉ ወይም ደግሞ መኪኖቹ እንዲወረሱ ለጉምሩክ ደብዳቤ መጻፉን በተጨማሪም ደግሞ የዕጣንን ምርት በስፋት በአንድ አካባቢ ላይ ይዘው ከነበሩ ባለሀብቶች ላይ 24 ፕሮጀክቶች መቀማታቸውን የክልሉ አካባቢ ደንና መሬት አስተዳደር ቢሮ ኃላፊ አቶ ኢስሐቅ አብዱል ቃድር ለአሜሪካ ድምጽ ተናግረዋል። ቃል አበጣጠማቸውን ስናይ ከጊዜ ወደ ጊዜ ወደ እርሻው ውስጥ ያልገቡና በጣም አፈጣጠማቸው ዝቅተኛ የሆኑ ከአርሶ አደር ጋር እኩል የእርሻ መሬት ወስዶ እንደገና መልሶ ለአርሶ አደሩ የሚከራይበት ሁኔታ ነው የነበረው። አጠቃላይ የኢንቨስትመንት ሁኔታው ይህን መነሻ በማድረግ ነው። አጠቃላይ ነት ማቸው በጣም ዝቅተኛ የሆኑ እና ወደ ስራ በአግባቡ ያልገቡ ወደ መቶ ሁለት የሚሆኑ ሀብቶች ሙሉ በሙሉ መሬቱ እንዲሰረዝ ነው ያደረግነው። ሌላ ተጨማሪ ያደረግነው ምንድን ነው? እነዚህ ባለሀብቶች ወደ እርሻ ሲገቡ ከቀረጥ ነጻ የሚያስገቧቸው ማሽኔሪዎች አሉ። እነዚህ ከቀረጥ ነጻ ማሽኔሪዎች ያስገቡት ወደ ሰላሳ ሰባት ፕሮጀክቶች ናቸው። ለእርሻ ኢንቨስትመንት ምክንያት በማድረግ ነጻ ማሽኔሪዎች እንዲያስገቡ የተደረገውና ና እነዚህም አጠቃላይ የገባ ማሽኔሪው ያው ባለሀብቱ ስራ ውስጥ ቀለል ሙሉ በሙሉ ከሰረዝ ነው። ከቀረጥ ነጻ የገባ ማሽኔሪ ደግሞ በደንብና መመሪያው መሰረት መጠየቅ ስላለበት አጠቃላይ ለፌዴራል ገቢዎች ሚኒስትር ደብዳቤ እንዲጻፍ ነው አጠቃላይ ውሳኔው የተሰጠው በቦርዱ ደረጃ። ሌሎቹም በተመሳሳይ ደረጃ። በክልሉ ውስጥ በርካታ ቦታዎች በሂጣን ምርት አለ። ይህም የሂጣን ምርት በተወሰኑ ባለሀብቶች ብቻ ተወስዶ በአግባቡም እየለሙ አይደለም። ለራሳቸውንም ለአካባቢ ማህበረሰብም በአግባቡ እየተጠቀሙ ስላልሆነ ይህንን በጥልቀት ቦርዱ እየገመገመውና ይህንን በተወሰኑ ባለሀብቶች ብቻ የተያዘው አንድ ባለሀብት ብቻ አንድ ሁለት ወረዳ ላይና ብዙ ቀበሌዎች ላይ ዝም ብሎ ይዞ የሚቀመጥበት ሁኔታ ስላለ ይሄንን እነሱ በአቅማቸው ልክ መስራት የሚገባ ብቻ በማስቀረት ሌላው ተነጥቆ ለሌላው አልሚ ባለሀብትና ለሌሎች በክልል ውስጥ ያሉ ወጣቶችን በማደራጀት እዛ ላይ እንዲሰማሩ ለማድረግ ነው አጠቃላይ ፕሮጀክቱ ትናንትና የተገመገመው እና በተጨማሪም የክልሉ ኢንቨስትመንት ቦርድ ከትላንት በስቲያ በወሰነው እና ባስተላለፈው ውሳኔ መሰረት የተሳሳተ የባንክ ስቴትመንት በማቅረብ ከአንድ ሺህ ሄክታር በላይ መሬት ወስደው የነበሩ እንደዚሁም ደግሞ እየጨፈጨፉ ከሰል ሲያመርቱ የተገኙ ሶስት ባለሀብቶች በሕግ እንዲጠየቁ ቦርዱ መወሰኑን ሰፋፊ መሬቶችን ተቀብለው በዱር እጣንና ሙጫ ዘርፍ የተሰማሩ ባለሀብቶች ደግሞ አስራ አራቱ ፈቃድን በመሰረዝ መሬቱ ለአልሚዎች እንዲሰጥ ለመሬት ባንክ ማስተላለፉን ከቀረጥ ነጻ የገቡት መኪኖች ማለትም 56 የእርሻ ትራክተሮችና 26 ፒካፕ መኪኖች ባሉበት እንዲታገዱ መወሰኑም ታውቋል። እንዲሁም ደግሞ በአፈጻጸማቸው ዝቅተኛ ደረጃ ላይ የሚገኙ 164 ባለሀብቶች ማስጠንቀቂያ እንደተሰጣቸው አቶ አብዱልቀድር ገልጸውልናል። ይህም ማለት ከአንድ ነጥብ አንድ ቢሊዮን ብር በላይ ከልማት ባንክና ከንግድ ባንኮች ብድር ወስደው ሲሰሩ የነበሩ 113 ባለሀብቶች ብድራቸውን በአግባቡ እየመለሱም እንዳሉ ያልሆነ የቦርድ አባላቱ ገምግመው የመጨረሻ ውሳኔ ላይ እንደደረሱ አቶ ይሳቅ ገልጸውልናል። አቶ አብዱል ቃድር ከነዚህ ባለሀብቶች አብዛኞቹ የትግራይ ተወላጆች እንደሆኑ ጨምረው ገልጸዋል። እኛ ክልል ላይ የተሰማሩት በብዛት የትግራይ ሰዎች አሉ። ያው በብዛት ማለት ነው። ከዛ ውጭ የአማራውም፣ የኦሮሚያውም የሁሉም የሀገራችን ብሔረሰቦች ናቸው። እዚ ክልል ላይ ተሰማርቶ ስራ እየሰሩ ያሉት አብዛኛው ግን በቁጥር የትግራይ ሰዎች ይበቃሉ። ነገር ግን አሁን ዛሬ ከሰፌታ ጋር ተያይቶ የሚባሉ ነገር እኔም አሁን ወደ አስራ አንድ ሰዓት አካባቢ ነው ይህን መረጃ የሰማው። ከዋናው ከተማ ታች ያለው ዞን ወረዳ አካባቢ ነው ይሄ መረጃ። ተጨባጭነቱ ራሱ አላረጋገጥንም እንጂ ምንም ከውሳኔ ጋር የሚገናኝ ነገር አይደለም። ይሄ ያው ተለያዩ ከበሽታ ችግሮች ጋር ተያይዞ የሚከሰቱ ነገሮች እንደዚህ አይነት ነገሮች ይከሰታሉ። ክልሉ ጠረፋማ ከመሆኑ ጋር ተያይዞ አንዳንድ በበሽታ ጉዳይ የሚከሰቱ ችግሮች አሉ እንጂ ከእኛ ውሳኔ ጋር የሚገናኝ ነገር የለም። የውሳኔያችን ያው ብሔርን መሰረት ያደረገ ውሳኔ አይደለም። የሚያ ውሳኔ መረት ያደረገ ነው። ውጭተኛ አፋጋጠም ሲያሳዩ ነበሩ። ባለሀብቶች እንዲሰረጉ ነው የተደረገው እንጂ ምንም ከብሔረሰብ ጋር የሚገናኝ ነገር የለም። አብዛኞቹ መሬቱን ከቤንሻንጎል ክልል ወስደው መልሰው ለአርሶ አደሮች በማከራየት ይሰሩ እንደነበር ገልጸው ውሳኔ ላይ የተደረሰው ከአፈጻጸማቸው አንጻር እንደሆነ ገልጸውልናል።